በየማህበራዊ ድረገጹ በኤርትራ የሚደገፉ ታጣቂዎች በኢትዮጵያ ድንበር አካባቢ ጥቃት ፈጽመዋል እየተባለ ይወራል። በመንግስት በኩል ለዚህ እስካሁን የተሰጠ ማስተባበያ የለም። ከዚህ ጋር በተያያዘ ይሁን አይሁን ጠቅላይ ሚኒስትር ኃይለማርያም ደሳለኝ የኤርትራ መንግስት አካባቢውን የማተራመስ እንቅስቃሴውን ቀጥሎበታል፣ መንግስት የሚከተለው አቅጣጫ ምንድን ነው? ተብሎ ከአንድ የምክር ቤት አባል ለቀረበላቸው ጥያቄ ተከታዩን ብለዋል። የተከበሩ የምክር ቤት አባል እንዳነሱት የሻዕቢያ መንግስት አካባቢውን የማተራመስ አባዜውና ፖሊሲውን እስካሁንም አልቀየረም። ይህንን ፖሊሲ የማይቀይርበት መሰረታዊ ምክንያት ደሞ አለው። በሀገሩ ውስጥ የተከሰቱ ችግሮችን ውጫዊ አድርገው ለህዝቡ ለማሳየት ብቸኛው መንገድና አማራጭ ሌሎች እያጠቁኝ ስላለ ወደ እነዚህ ትኩረቴን አድርጋለሁ ብሎ ህዝቡን የማታለል የማታለያ መንገድና ስትራቴጂ ነው። ስለዚህ በአጭር ጊዜ ውስጥ ያቆማል ተብሎ አይወሰድም። በእኛ በኩል አሁንም ሰላም ብቸኛው አማራጫችን ነው። ሰላም የእድገት መሰረት ነው። ስለዚህ ለሰላም አበክረን እንሰራለን። አሁንም ጥያቄያችንና የሰላም እጅ ዘርግተን በጠረጴዛ ዙሪያ ተደራድረን ያሉትን ችግሮች ለመፍታት ሙሉ ዝግጁነት አለን። ይሄ ሳይሆን ቢቀርና ተገደን ሰላማችንን ለማስከበርና ራሳችንን የመከላከል መብታችን መጠቀም ያለብን ከሆነ እንደ ወትሮውም የኢትዮጵያን ህዝብ ነገረንና አስፈቅደን አስፈላጊውን እርምጃ መውሰዳችን የሚቀር አይሆንም። ምክር ቤቱ የ208 ዓ ም በጀት 223.3 ቢሊዮን እንዲሆን አጽድቋል። ይህም ከአምናው ሲነጻጸር በ20 በመቶ እድገት እንዳለው ተገልጿል። ለዶች ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ።